እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ስቱዲዮ ዋሽንግተን ዲሲ ጀምረናል። ለዛሬ በሳምንቱ ካሰማናችሁ ዘገባዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። ሀብታሙ ስዩምና ጽዮን ግርማ እያስተናገድናችሁ እናመሻለን። ኡስታዝ አቡበከር አህመድና ቀሲስ ደረጀ ስዩም ጋር ኢትዮጵያውያን ሃይማኖታዊነት ሃይማኖትና የማህበራዊ ሚዲያ አጠቃቀምና የሃይማኖት ተቋማት ወቅታዊ ቁመና ላይ የሚያተኩር ውይይት ተካሂዷል ውይይቱን የመራችው ጽዮን ግርማ ስትሆን የውይይቱን የመጀመሪያ ክፍል እናስደምጣችኋል የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ የያስኩት ጥያቄ ላይ ልምጣ እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ። አንዳንዶች እንደውም ይህንን በስታቲስቲክስ ያስቀምጡታል። ከዘጠና በመቶ ከዘጠና ሰባት አንዳንድም ከዘጠና ሰባት ይሉታልና ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል። ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው ግድያዎች ለከት አልባ መዘላለፎች፣ ህገወጥ የሆኑ ንግዶች፣ ክህደት ክህደት ስል አንዳንድ የስነ ልቦና ባለሙያዎች ከዚህ ቀደም እዚህ ጋብዘን ስናነጋግር አሁን በጣም በስቷል ሰዎች በፊት እምነት አባት ከልጁ ልጅ ከአባት በእምነት ንብረት እንኳን የሚያቆዩትን ይካካዳሉ መካካድ ጀምረዋል የሚል ነገር ይነሳል እና የስነ ምግባር ብልሹነት በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት እስር ቤት ውስጥ የምንሰማቸው ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሀ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማል። ና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ይህ ለምንድን ነው የሚሆነው? ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር። አመሰግናለሁ። ብስሚላ እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ወቅታዊ ጉዳይ ላይ ደንዋይ እድሉ ስለተፈቀደ ና ከአባታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚና ና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካች የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለሽው የኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ ነው እንደ ሀገር አገሪት ውስጥ ያለው መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ይስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ። ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተእምነቶች በቂ የሆነ አማኝ ያላቸው የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፈሪ የሆኑ የማህበረሰቦችን የማፍራቱ ስራ ላይ ግን ቤተእምነቶች በአግባቡ ያን ሚና ተወጥተዋል ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ባህር በማህበረሰብ ለእምነቱ የያዘውን እምነት የእምነቱ አካል ነኝ ብሎ ይመን እንጂ በእምነቱ ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። ነቢዩ ሙሐመድ ወደዚች ምድር ስመጣ እኔ የሰው ልጆችን መልካም ስነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹት ስነ ምግባር ነው። ስነ ምግባር ብዙ መገለጫዎች፣ ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ የምንሰማቸው ዛሬ አስደንጋጭ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ፣ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው፣ እንደ እስልምና አስተምህሮት ሰው ልጅ በሰውነቱ የተከበረ ፍጡር ነው። የፈጣሪ እንግዲህ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው ምርጫ አላቸው። ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነው እና ያ መብታቸው ሊነፈግ በሚችልበት ክብራቸው፣ ማንነታቸው፣ ህይወታቸው፣ ነፍሳቸው አደጋ ሊገለጽ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አይደለም ሰው ልጅ በዚህ በአሰቃቂ በአሳዛኝና በአስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል። እንኳን አይደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ይቻል ነው ብዬ ራሴን እጠይቃለሁ። ምንድን ነው እዚህ ደረጃ እንድንወርድ ያደረገን? የዚህ አይነት እዚህ ደረጃ የሥነ ምግባር ዝቅጠት ውስጥ እንዴት ገባን? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን የምናምን ወይም ደግሞ ለቤተ እምነት ታማኝ ነን ብናብል የማህበረሰብ አካላቶች፣ በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድን ነው? ይህን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው፣ የዛ አካል ነው እና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን የማናይባቸው ተጨባዮች ነው ያሉትና እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። ቅድም ያልኩትን አሰቃቂ የሆነ የሰው ልጅን ያክል የተከበረ ፍጡር ነፍስ እስከ ማጥፋት ነፍሱ ሲጠፋ ደግሞ በጣም በአሰቃቂና በዘግናኝ ህይወታ ሁኔታ ህይወቱ እንዲያልፍ ማድረግ ወንድሞ ወንድሞ ማፈናቀል፣ መቅፋት፣ መሰል ነገራቶች እንግዲህ እዝነትን፣ ርኅራህን ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። እምነቱ አደለም መሰረቱ፣ ችግሩ የአማኙ ችግር ነው። እምነቱ ጋር ያለን ግንኙነትና እውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። ምክንያቱም መቼም ከሰል የከሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ለሩ ጥቁረቱን ማጥፋት አይችልም። ችግሩ የሳሙና ችግር አይደለም፣ የክሰሉ ባህሪ ስለሆነ ነው። ስሜታዊነት በጣም ጎልቶ የወጣበት ተጨባጭ ሰዎች ከፈጣሪያቸው ከእምነት መመሪያቸው በበለጠ ለስሜታቸው ተገዥና በኋላ ለሚመጡ ነገሮች ተገዥ ሆነው እየሄዱ ያሉበት ተጨባጭ ለዛ ጥፋት እንዲወድቅ ምክንያት እየሆኑ ይታያሉና እነዚህ የሚታዩት አጠቃላይ ስነ ምግባር ጉድለቶች እምነቱን ካለማወቅና ከእምነቱ ጋር ታዛጅ ካለመሆን የመጡ መገለጫዎች ናቸው ብዬ አምናለሁ። ቀሲስ ደረጀን ምላሽ በዚህ ላይ እንስማና ጥያቄዎች ከሁሉ አስቀድሞ በዚህ ቦታ ሀሳባችንን ሰጥ ስለጋበሽ እናመሰግናለን ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያዊ ወንድሜ ጋራ እንድተዋወቅ ምድሉን ስላገኘው ደስተኛ ነኝ። እንግዲህ ያው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው መከባበር ጠፍቶ፣ ቅድም እንዳልሻቸው ጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰውን ሲገሉ እንኳን ድሮ ሰው ሰው ሲገል ተሸሽጎ ነው ሰው የሚገለው እና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀረጹበት በጣም ልብን የሚሰብር ነገር ላይ ደረስንበት። ይሄ እንደተባለው ትምህርታችን መቀየር አለበት። የቤተ እምነቶች ትምህርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምህርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል በሰላም ስለመኖራቸው ብዙ ታላላቅ ጻፍ ጽፈውላቸዋል። ብዙ ጊዜኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃችን መሬት ላይ መሬት የረገጡ መረጃዎች አሉን ያለመሆኑ። ለምሳሌ በየትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያንን ያገር አለ አንዋር መስጊድንና ቅዱስ ራጉኤል ቤተክርስቲያንን ብንወስድ አጥር ነው የሚለያቸው ይሄ ትልቅ እሴት ነው፣ ለኛ ለሁለቱ ሃይማኖቶች። ወደ አኗር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ ራጎኤል አጥር ተጠግቶ ሶላት ያደርሳል። ራጎኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንግስ በተለያየ ነገር አኗር መስጊድ ስር ቆሞ ይጸልያል። ይሄ ብቻ አይደለም። እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች የኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅም ማንም ሳይሰብከን ማንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻል ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይቻላል። ለምሳሌ አንድ ሰርግ ላይ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለንን ይሄ ጠፍቷል፣ በጭራሽ የለም ማለት አይደለም። ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ህዝብ ብቻ ሳይሆን እንደዚህ አይነቱን ነገር ዛሬም አዲስ አበባ ውስጥ እናገኘዋለን። እንዳላቋርጦት ብዬ ነው፣ ግን የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝ እና የእኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር፣ እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና እያለ ለምንድን ነው ይሄ ነገር የተፈጠረው? አሁን ለምን ተፈጠረ? ሃይማኖታችሁ እምነቱን በትክክል እያስተማራችሁ አይደለም ወይ የሚል ነው ጥያቄ። እሱን አንስቻለሁ፣ በመግቢያ ላይ አንስቻለሁ። መጀመሪያ ይህን አጉልተን መናገር መቻል አለብን። ምክንያቱም ቅድም ኡስታዝ እንዳሉት የሃይማኖቱ ስለምግባር ምግባር ስለሚፈቅድ አይደለም። ለምን መሰለሽ፣ እኔ መናገር የምፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አብያተ ክርስቲያናት ይፈርሳሉ። ስነ ምግባር ብቻ አይደለም፣ ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ? ምንድን ነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው። ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን መቶ ዓመት ሊቆዩ፣ አሁን ቅርስ ናቸው እንደምንላቸው ለልጅ ልጆቻችን ቅርስ ሊሆኑ ይችሉ ይሆናል። ነገር ግን ህንፃ እንሰራለን የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነው እና መፍትሄ ልናገኝለት ይገባል። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው እየተደመጠ የሚገኘው። በየአመቱ ህዳር 23 ቀን የሚከበረው የዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያን ተከብረው ውሏል። የዘንድሮ የአካል ጉዳተኞች ቀን ትኩረትም የሁለት ሺ ሰላሳ ዓለም አቀፍ የአካል ጉዳተኞች መሪነት የተባበሩት መንግስታት የሁለት ሺ ሰላሳ የልማት ግቦች እናሳካለን የሚል ነበረ። ይህን ለማድረግ አላማችን ብዙ ስራ ይጠብቃታል ሀገራችን ኢትዮጵያም አካል ጉዳተኞችን ወደ መሪነት በማምጣት የአካል ጉዳተኞች ጥያቄዎች የሚመለሱበት መንገድ ማመቻቸት ይጠበቅባታል ያሉት ደግሞ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት አቶ ተሰማ ሰብሰቤ ናቸው። ማህበራችን ቀኑን አስቦ ውሏል። ብዙ ነገሮች በኢትዮጵያ ውስጥ

ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የኳስ ጨዋታ ውድድሮችን መነሻ አድርገው የሚከናወኑ ውርርዶች ሱስ ሊያስ ብሎ የሚችሉ መስፈርቶች እንደሚያሟሉ ለአስር ዓመታት ያክል በአማኑኤል ሆስፒታል በሱስ ዙሪያ የሰሩ አንድ ባለሙያ ለአሜሪካ ድምፅ ገልጸዋል። የአማራ ክልል ወጣቶች ማኅበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ህይወት እያበላሹ በመሆኑ መንግስት በአስቸኳይ እንዲዘጉ መጠየቁን ተከትሎ ሁኔታው የወጣቶችን ሕይወት ምን ያክል ያበላሻል በሚል ሲዮን ግርማ ከባለሙያ ጋር ቆይታ አድርጋለች። አቶ ጴጥሮስ ሀጎስ በጣም አመሰግናለው ፈቃደኛ ሆነ ለዚህ ለወጣቶች ለምናዘጋጀው ፕሮግራም ምክረ ሀሳብ ለመስጠት ሙያዊ የሆነ አስተያየት ለማካፈል ፈቃደኛ ስለሆን። የደወልኩበት ምክንያት ምንድን ነው? ባለፈው ሳምንት በዚህ ኢትዮጵያ ውስጥ የስፖርት ጨዋታዎችን መነሻ በማድረግ የሚደረጉ ውርርዶች ወይም ቤቲንግ የሚሏቸው ነገሮች ኢትዮጵያ ውስጥ ተጀምረዋል። በብሔራዊ ሎተሪ አስተዳደር አማካኝነት ፈቃድ ሰጪነት ተጀምረዋል። በተለይ በባህር ዳርና በጎንደር እንዲሁም በአዲስ አበባ አንዳንድ አካባቢዎች እነዚህ ነገሮች እየተስፋፉ ነውና ወጣቶችን እየጎዱ ነው፣ የሱስ ተገዥ እያደረጓቸው ነው፣ ሱስ ውስጥ እየከተቷቸው ነው የሚል ያሳሰባቸው ወጣቶች ሀሳባቸውን አካፍለውን ነበር። ፈቃድ የሰጠውን የብሔራዊ አስተዳደርም አነጋግረን ነበር። ብሔራዊ አስተዳደር ደግሞ ቁማር አይደለም፣ ጨዋታ ነው የስፖርት ጨዋታን መሰረት አድርጎ የሚደረግ ውርርድ ነው። ጨዋታ ነው እንጂ ቁማር አይደለም የሚል ምላሽ ሰጥቶናል። እስቲ አንተ የባለሙያ አስተያየት ስጠን። እንዲህ ያሉ ነገሮች ሱስ ናቸው ሊባሉ ይችላሉ ወይ? ሱስ ብለን ለመጥራት የተወሰኑ ማሟላት ያለባቸው ቅድመ ሁኔታዎች አሉ ወይም ካራዎች አሉ። ይሄኛው አንደኛው ሥነልቦናዊ ተጽእኖ ነው ወይም ደግሞ የሳይኮሎጂካል ዲፔንደንስ ያለው አይነት እንደሆነ እናውቃለን። ይሄ ቁማር ወይም ደግሞ የጋምብሊንግ ብለን ከምንጠራው ጋር አያይዘን ማየት የሚችል ይመስለኛል። ምክንያቱም እኔም ይህን ስራ በሚሰራበት ሂደት ቅድም እንዳልሽ የወጣቶቹ ኮንሰርን እንደዛ ያላቸው ወላጆች አጋጥሞኝ ያውቃል። ከአንድ ሁለት ወር ከሶስት ወር በፊት የሆነ ወላጆች አንድ ወጣት ጊዜያቸውን የጋይዞ መጥ ምንድን ነው ኢምፕሊኬሽኑ አሁን በግለሰብ ደረጃ ያለው ተጽዕኖ ማየት ብንችል በዛ ሰዓት አሁን ጨዋታ ባለበትም ሰ እነዚህ ነገሮች የሚካሄድባቸው ሰዓት ውስጥ በሙሉ ሌላኛው የቀን ክንዋኔያቸውን መከወን አይችሉ። ምክንያቱም የትኛውም አይነት መረጋጋት አይሰማቸውም። እነዚህ ነገር ባላቸው ይሄ መጀመሪያ ወር ላይሆን ይችላል፣ ሁለተኛ ወር ላይ ላይሆን ይችላል። ግን ይሄ ልምምዶች እያደጉ በመጥበት ጊዜ ላይ ወደዛ ወደ ሶስት ደረጃ ላይ ወይም ደግሞ ይህን ማድረግ የመጀመሪያ በቀኑ ማድረግ ከሚችሉት ነገር ሌሎች ነገሮቻቸውን አበላሽተው ቀንሰውም ቢሆን ወደዛ ነገር ይገፋቸዋል፣ እና ማድረግ አንስተን ደግሞ ውስጣቸውን ይሄ እሱን የመፈለግ ነገራቸውን ከፍ ያደርገዋል። ስለዚህ ከክራይቴሪያ አንጻር ካየሁ ነው እነዚህ ከሱስ አንድ ሱስ ላይ አሉ ብለን ከምናስባቸው አብዛኞቹ ነገሮች አሉ። ሱስ የሚሆን ከሆነ እንደዚህ ያሉ ሱስ የሚያስይዙ አካሄዶች ወጣቶች ላይ የሚያሳርፉት ተጽዕኖ ምንድን ነው? በአጭር ጊዜም ሊሆናል በረጅም ጊዜም ሊሆን ይችላል ምንድን ነው የሚያሳርፉት? የመጀመሪያ ነው ሊሆን የሚችለው ነገር የትኛውም አይነት ነገር ይሄ ለዚህ ጨዋታ ወይም ደግሞ ለዚህ ተጋላጭ ለሚያደርጋቸው ነገር በሙሉ ቤታቸው ውስጥ ያለው ነገር በሙሉ ብር አለው መሀል ያለ ስለዚህ ብር ማግኘት ማይችልበት ምንም አይነት ሁኔታ ላይ ካለ ቤታቸው ውስጥ ያለው የትኛውም አይነት ነገር ወስደውም ሽጠውም ብዙ ነገሮች ያደርጋሉ። ስለዚህ በቀጥታ ያ ነገር ለማድረግ በሚፈልጉት ነገር ላይ አላስፈላጊ የሆነ ባህሪዎች ያዳብራል። መስረቅ፣ መዋሸት፣ ሌላ ነገር ማስ የሰው መውሰድ እነዚህ ነገሮች በሙሉ ያደርጋሉ። ከዛ ቀጥሎ የሚመጣው ነገር ደግሞ አሁን ቅዳሜና እሑድ በብዛት የሚደረጉ እና ደግሞ ወጣቶች ደግሞ ቅዳሜና እሑድ ከሰኞ እስከ ዓርብ የተማሩትን ነገር ቅዳሜና እሑድ መስራት ያለባቸውን ነገር እንዳይሰሩ አሴንታይም ደግሞ ከዚህ ጋር ተገናኝቶ እነዚህ የሚሄዱባቸው ቦታዎች ላይ ያለው ሌሎች ተጋላጮች ተጋላጭ ሊያደርጋቸው የሚችለው ከቤታቸው ወጥቶ ይሄ ነገር የሚያደርጉት እና ስለዚህ ኢንቫይሮንመንት ላይ የሚያገኛቸው ሰዎች እነሱ ቀድሞ ሌሎች ልምዶች ያላቸው የሌሎች ሰዎች ተጋላጭ የሆኑ ስለዚህ ይሄ የአቻ ተጽዕኖ በጣም ሊያጋልጣቸው የሚችልና ሌሎች ነገሮች ተጽዕኖ ይፈጥርባቸዋል ብዬ አስባለ። እና እንደዚያ እንደሆነ ደግሞ ቅድም እንዳልኮች ከነዚያ ቤተሰቦች መረዳት ያል ቅድመ መከላከል ላይ እንደዚህ አይነት በማህበረሰቡ ውስጥ በወጣቶች ላይ በተለይ ችግሮችን የሚፈጥሩ ነገሮች ላይ ቅድመ መከላከል እንዴት ነው ሊደረግ የሚችለው? አዎ፣ ማለት አሁን የመጀመሪያው የሚሆነው ልክ እንደ ሌሎች ሱሶች ኮንትሮል የተደረገ ነገር አይመስለኝ። ምክንያቱም የአንደኛው መጀመሪያ አንድ ነገር ስጋት ስንሰት እንደነሚደረገው ለማናቸው የሚያደርጉት? አላግባብ የሆኑ ነገሮች ካሉ እዛ ውስጥ ላይ ሄት በምን መንገድ ነው እናስተናግደው የሚል ክሊየር የሆነ ነገር የለንም እና ስለዚህ የመጀመሪያ ሊሆን የሚችለው የዚህኛው ለወጣቶች የምንሰጠው ማቃት ወይም ደግሞ ይሄ አዌርነት የምንለው ግንዛቤ ማስጠበቂያ፣ ለወጣቶች ከዚህ ውጪ ሌሎች ያሉት የመዝናኛም የጨዋታ አማራጮችን ማቅረብ የምንችላቸው ሌሎች ተጨማሪ አማራጮችን ማስቀመጥ ያለብን ነገር በደንብ ማስቀመጥ ያለብን ይመስላል። ይሄ ነገር አስታርጉ ከማለት ለዛም የአንደኛው ነገር ደግሞ ይሄ ነገር በደንብ ከተማ ላይ አለ እናውቃለን። ግን ደግሞ አሁን አወዛጋቢነቱ ሲነሳ በተለያዩ ሚዲያዎች ሰዎች አቴንሽን መስጠት ይጀምራል። አለ እዛ በኋላ ለካ እንደዚህ አይነት ነገር ካሰው ከቤት ላይ ነገር ይለጣሉ። ስለዚህ መጀመሪያ እንደዚህ አይነት አዳዲስ ነገሮች ከማስገበታችን በፊት ግንዛቤ ማስጨበጫና ጉዳታቸው በባህሪም በስሜትም ባሳሰሩም ሊፈጥሩ ትንሽሉት ነገሮች ላይ መጀመሪያ ማንሳት ያለብን ይመስለኛል። እግዜር ስጥልን። እንግዲህ በሌላ ተመሳሳይ ሀሳብ መልስ እንደምናገኝ ተስፋ አረጋለሁ። እሺ፣ እግዜር ስጥልኝ። አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው ከመደበኛው የባንክ ስርዓት ስወጣ ያለ የተለየ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። ከእነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። ለመሆኑ የእነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን እርባና አለው? ሀብታሙ ስዩም በቅርቡ ሂጅራ የተሰኘ ባንክ ለመቋቋም በተጠራ ኮንፈረንስ ላይ ተገኝቶ በመሰል ጉዳዮች ላይ ተጫውቷል። እንደሚከተለው ይሰማል። የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ የባንክ ስርዓት የዕድሜውን ያክል ስለመዘመኑ፣ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም። በእድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ህጎች የተውትን ጎታሽ ተጽዕኖ ያስታውሳሉ። በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበርም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ ከዛ በኋላ በኋላ እንግዲህ የመጣው ህወሀት መሬ የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በትራዲሽናል በኮንቬንሽናል ባንኮች በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር እና ሙስሊሞች ደግሞ በእምነታቸው በወለድ ጋር ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ። ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስተር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ኡመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከአመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ። ከአስራ ሁለት አመት በኋላ እንደገና እንግዲህ ዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥተዋል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል የሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው። ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ ዓላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኘዋቸው ከባንኩ መስራቾች መካከል አንዱ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያን ያላቸውን ፋይዳዎች ያስረዳሉ። ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው ኢንቨስት ያደርጋል ትርፍና ኪሳራን ይጋራል። የስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነፃ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበትን መሰረት የያዘ ነገር ነው። እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከሚታሰቡ ነው። የዘንድሮውን የትርፍ ሂደት ብንመለከተው ባንኮች ያተረፉት እነዚህ ኮንቬንሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ ሁለት አመታቶች ቀደም ብለህ ብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝተዋል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው። ባለቤት ሊሆንበት የሚችል እድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ የኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደዜጋ ሊጋራ የሚችልበትን እድል መፍጠር ነው። ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋር ሆናል። በሕግ መቀየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል ሰ እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይህና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናደርጋለን። እንደ ባንክ አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን ሶሻል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም፣ አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ አሁን ያገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነት እና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድ ና የአሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን። ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ ለኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ህግ በማሰናዳት ላይ ስለመሆኑ ተናግረዋል። ኢንቨስትመንት ህጉ በመሻሻል ላይ ያለው ለምሳሌ እስካሁን ሴ በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸል መሆን እንዲችሉ የውጭ ባለሀብቶች በሸርክና የሚገቡበት ሁኔታ ተከፍረዋል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያ ገበጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች በኢንቨስትመንት ህጉ ላይ እንዲሻሻል የሚደረግበት ሁኔታም አለ። ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ፣ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኟቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል። በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ ቅድም እንደጠቀስኩት ከመነሻው ሪባ ወይም ይሄ ወለድ የሚባለውን ነገር በሚከለክልበት ወቅት እስልምናው ከሌ ከሌ ለአለም ለዓለም የመጣ መልእክት ነው። ለሁላችንም የሚሰራ ነው። የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። የጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ Yes, she do me. Yes, she do me. Yes, she do. and if s them... አድማጮቻችን የዛሬው የጋቢና ቪዮ ዝግጅታችንን አጠናቀናል። በዚሁ ልነሰናበታችሁ ነው። መርሃ ግብሩን በመምራት አብረናችሁ የቆይ ነው ጽዮን ግርማና ኃብታሙ ስዩም ነበር። ዝግጅታችንን በማቀናበር ያገዘን ደግሞ ሞክቤል ያቤሩ ነው ደናደሩ Take kurat, it, love Take